ይህ የአሜሪካ ድምፅ ነው። በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መክሰኞ መጋቢት 6 2014 ዓ ም ዝግጅታችን ጀመረ። ጥቃቱን የሚያደርሱት በትክክል ይሄ ነው የሚል የለም በመንግስት አካላት ሲገለጽ ኦነግ ሸነ ይባላል፣ ሸነ ነው ይባላል። ታጣቂዎች ናቸው፣ ትጥቅ ያላቸው ክፍትያ፣ በመሳሪያ ራሳቸውን ያደራጁ ወራሪ ቡድን እያደረሰብን ያለው ሶታ ኃይል ማይደርስባቸው አካባቢዎች ላይ ራሳቸውን መሽገው የሌሎች ብሔር ህዝቦችን በቤንሻንጉል አካባቢ እንደሚደረገው፣ በጋምቤላ አካባቢ እንደሚደረገው እንደዚህ አይነት በድብቅ ህዝቡ ላይ በደል የማድረስ ስራ የሚሰሩ አለው። በደቡብ ክልል የአማሮ ወረዳ ነዋሪዎች እነርሱ ሸኔ እያሉ በሚጠሯቸው ታጣቂዎች ተደጋጋሚ ጥቃት እንደደረሰባቸው እየገለጹ ይገኛሉ። በጉዳይ ላይ ሀሳባቸውን ያጋሩንን ይህ የብሔረሰቡ ተወካይ ዶክተር አወቀ አምዛይ እና የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ቀደም ብለን ሰምተናቸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ምላሽ የተካተተበት ሙሉ ዘገባ ቆየት ብሎ ይሰማል። በኢትዮጵያ የሚገኙ ኤርትራውያን ለእንግልት መጋለጣቸውን ሩሲያ ቅጥረኛ አፍሪካ ተዋጊዎችን ልታሰማራ ነው ስለመባሉ የሚያወሱትና ተጨማሪ ዘገባዎችም በምሽቱ ተካተዋል። እንደምናምሽታችኋል ሳስተናግዳችሁ የማምሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንላለች። በምስልና ድምፅ ቅንብሩ ከብርሃን በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አስቀድመን የዓለም ዜናዎችን ንስማ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጆ ይታየ ነኝ። ኢትዮጵያ ውስጥ የታሰሩ ጋዜጠኞች በአስቸኳይ እንዲለቀቁ የዩናይትድ ስቴትሱ ናሽናል ፕሬስ ክለብ ወይም ብሔራዊ የፕሬስ ክለብ ጥሪ አቅርበዋል። ግዙፉ ስልጠናና የመረጃ ልውውጥን ጨምሮ ለጋዜጠኞች አገልግሎት የሚሰጠው ናሽናል ፕሬስ ክለብ ፕሬዚደንት ጄን ጄርሰን እና የተቋሙ የጋዜጠኝነት ሙያ ኢንስቲትዩት ፕሬዚደንት ጊል ክላይን ትናንት ባወጡት መግለጫ የኢትዮጵያ ባለስልጣናት ፍትሐዊ ባልሆነ መንገድ ክስ ሳይመሰረትባቸው ታስረው ያሉትን የቪዲዮ ጋዜጠኛውን አሚር አማን ኬሮንና የሙያ ባልደረቦቹን ቶማስ እንግዳንና ታምራት ነገራን በአስቸኳይ እንዲለቁ ጠይቀዋል። የፕሬስ ክለቡ ባለስልጣናት በመግለጫቸው በሀገሪቱ ስለቀጠለው ግጭት ለአሶሺየትድ ፕሬስ ይዘግብ የነበረው አሚር አማን ኬሮ የአስቸኳይ ጊዜ አዋጁንና የጸረ ሽብር ሕጉን ጥሶ ከኦሮሞ ነጻ አውጪ ጦር አባላት ጋር ቃለ መጠይቅ በማካሄድ ተወንጅሎ በፖሊስ ቁጥጥር ስር ከዋለ ከአንድ መቶ ቀን በላይ አልፎታል ብለዋል። በዚህም የኢትዮጵያ ባለስልጣናት በመሰረቱ የወነጀሉት የጋዜጠኝነት ስራውን በመስራቱ ነው። ደጋግመን እንደምንናገረው ጋዜጠኝነት ወንጀል አይደለም ብለዋል። አስከትለውም እንደ ኢትዮጵያ ያሉ ሀገሮች የዲሞክራሲያቸው መሰረት ጋዜጠኞች ስራቸውን በመስራታቸው የተነሳ የማይወነጀሉበት ነጻ ፕሬስ ሲኖር ነው ብለዋል። የሶስት የአውሮፓ ሀገሮች መሪዎች ዛሬ ወደ ዩክሬን መዲና ኪየቭ አምርተዋል። ሩሲያ ወረራዋን ከሶስት ሳምንታት ገደማ በፊት ከጀመረችበት ጊዜ አንስቶ ኃይሎቿ ኪቭንና ሌሎችንም ከተሞች መደብደባቸውን እንደቀጠሉ ናቸው። ዛሬ ማለዳ የሩሲያ ኃይሎች ኪቭ ላይ ባደረሱት የመድፍ ጥቃት አንድ የመኖሪያ ህንፃ መጥተው ቢያንስ ሁለት ሰዎች ገለዋል። የመዲናዋ ከንቲባ ቪታሊ ክሌትሽኮ ከዛሬ ማታ ጀምሮ ለ36 ሰዓታት የሚዘልቅ የሰዓት እላፊ አውጀዋል። ይህ በዚህ እንዳለ የቼክ ሪፐብሊክ ጠቅላይ ሚኒስትር ፒተር ፊያላ ከፖላንዳቻቸው ማቴዎዝ ሞራውስኪ ና ከስሎቬኒያ ዋቻቸው ያኔዝ ያንሳ ጋር ሆነው ወደ ኬቭ እንደሚጓዙ ዛሬ ነው ያስታወቁት። የሚሄዱትም የአውሮፓ ካውንስልን ወክለው ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ና ከጠቅላይ ሚኒስትሩ ዴኒስ ሽሚሃል ጋር ለመወያየት መሆኑን ገልጸዋል። የጉብኝታችን ዓላማ መላው የአውሮፓ ህብረት ለዩክሬን ሉዓላዊነትና ነጻነት ያለውን የማያወላውል ድጋፍ ለማረጋገጥ ነው ብለዋል። የአውሮፓ ህብረት ሩሲያ ላይ አዲስ ዙር ማዕቀብ አውጇል። ማዕቀቡ ከአንዳንዶቹ የሩሲያ መንግስታዊ ኩባንያዎች ጋር መናገድንና በዚያች ሀገር የኤነርጂ ዘርፍ አዲስ መዋለ ንዋይ መመደብን ይከለክላል። በሩሲያ የብረትና የቅንጦት ዕቃዎች ላይም የንግድ ገደቦቹን አጥብቋል። በዋና ዋናዎቹ የፖለቲካ ተደማጭነት ያላቸው ቱጃሮች ሎቢይስቶችና የክሬምሊንን ፕሮፓጋንዳ በሚያናፍሱ ግለሰቦችና የአቪየሽንና የመርከብ ግንባታ ኩባንያዎች ላይ ያነጣጠሩ ማዕቀቦችም ተጥለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፕ ቦሬል አራተኛው ማዕቀብ ሩሲያ የዩክሬን ወረራዋን ለማካሄድ የምትተማመንበት የኢኮኖሚና የሎጂስቲክስ መሰረቷን በከባዱ ለመምታት የታለመ መሆኑንና ፑቲን ይህን ኢሰብአዊ ጦርነት እንዲያቆሙ ግፊት ለማድረግ ነው ብለዋል። ለወረራው የተሰጡት ዓለም አቀፍ ምላሾች ሩሲያን በኢኮኖሚያዊ ማዕቀቦች መቅጣት ላይ ያተኮሩ ሲሆን ጃፓን 11 የፓርላማ አባላት ያሉባቸው 17 ሩሲያውያን ንብረት እንዳይንቀሳቀስ ማገዷን ዛሬ ይፋ አድርጋለች። ይህ በዚህ እንዳለ የሩሲያና የዩክሬን ተደራዳሪዎች ትናንት ቤላሩስ ላይ የጀመሩትን ንግግር ዛሬ እንደ ትናንቱ በአካል ሳይሆን በቪዲዮ አማካይነት ቀጥለዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ድርድሮቹን ትደግፋለች ብለዋል። ይሁን እንጂ ከድርድሮቹ ጎን ሩሲያ ጥቃቱን በረድ ለማድረግ ፈቃደኛ ትሆን እንደሆነ እየተከታተልን ነው ሲሉ አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኔቶ መሪዎች ጋር ስለ ጦርነቱ ለመወያየት ወደ ብረሰልስ ይጓዛሉ የሚሉ ሪፖርቶችን ጄንሳኪ ሳኪ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። ፕሬዚደንቱ ለዩክሬን አጣዳፊ ወታደራዊና ሰብአዊ እርዳታ የተመደበ 13.6 ቢሊዮን ዶላር ያካተተ ወጪ ዛሬ ይፈርማሉ ተብሏል። ነገ ደግሞ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ለዩናይትድ ስቴትስ ኮንግረስ ንግግር ያደርጋሉ። በተያያዘ ዜና ወረራው ከተጀመረ ወዲህ ሀገር ጥለው የተሰደዱ ዩክሬናውያን ቁጥር ሶስት ሚሊዮን መግባቱን የተባበሩት መንግስታት ድርጅት አስታውቋል። በብዙ ሺዎች የተቆጠሩ ዜጎች ሀገር ጥለው ለመውጣት መጉረፋቸውን በቀጠሉበት በአሁኑ ወቅት ውጭ ሀገር ተቀማጭ ዩክሬናውያን ደግሞ ወደ ሀገሪቱ ተሳፍረው ለመሄድ ትናንት ፖላንድ ፐርስሚስል ባቡር ጣቢያ ላይ ተኮልኩለው ታይተዋል። ወደ ኦዴሳ ለመመለስ የተነሳችው አይሪና ኦሬል አንዷ ነች። ሄጄ እረዳለሁ። የጤና ባለሙያ ነኝ። ሆስፒታሎቹ እርዳታ ይፈልጋሉ። እስከ መጨረሻው ቆይቼ አግዛለሁ። ወደ ኪቭ ለመጓዝ ባቡር ጣቢያው ላይ የነበረችው ሌላ አይቷ ጣሊያን ነዋሪዋ ዩክሬናዊት ማሪያ ሀሊቻ ነች። ተመልሽ የሚሄደው ሰዎችን ለማስወጣት ልረዳ ነው። በሮኬትና በቦምብ በሚደበደበው ቦታ ካሉት ወገኖቼ እኔ በተሻለ የተረጋጋ ሁኔታ ላይ ነኝ። ኪቭም እንደምትያዝ አውቃለሁ። ስለዚህ ህዝቡን ለመርዳት ባለኝ የመጨረሻ እድል ለመጠቀም ነው የሚሄደው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአፍሪካ ዜና እንቆያለን። በሱዳን ምዕራብ ዳርፉር ክፍለ ግዛት ከተቀሰቀሰው 19 ሰዎች የተገደሉበት ሁከት በኋላ አካባቢው የተረጋጋ ቢሆንም የጸጥታው ሁኔታ አሁንም የማያስተማምን መሆኑን አንድ ተፈናቃዮችንና ስደተኞችን የሚረዳ ነጻ ድርጅት አሳሰበ። የዳርፉር ስደተኞችና የአገር ውስጥ ተፈናቃዮች ድጋፍ አስተባባሪ ቡድን ቃል አቀባይ አደም ሬጅል ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል ዳርፉር እና በተለይም ጀበል ሙን አካባቢ የሀገሪቱ ወታደራዊ መንግስት የጦር ኃይል እያየ ባልታጠቁ ሰላማዊ ሰዎች ሚሊሽያዎች ጥቃት እያደረሱ ነው ብለዋል። የሱዳን ዶክተሮች ማዕከላዊ ኮሚቴ እንዳስታወቀው ቅዳሜ ዕለት ጀበል ሙን ውስጥ ሚሊሽያዎች በሲቪሎች ላይ በፈጸሙት ጥቃት የተገደሉት ሰዎች ቁጥር 35 ደርሷል። የቻድ ባለስልጣናት አንድ የማዕከላዊ አፍሪካ ሪፐብሊክ የቀድሞ የሚሊሺያ መሪ ለሄጉ ዓለም አቀፍ ፍርድ ቤት ማስረከባቸው ተሰማ። ግለሰቡ የጦር ወንጀል እና በሰብአዊ ፍጡር ላይ በተፈጸመ ወንጀል ተጠርጣሪ መሆኑን ፍርድ ቤቱ አስታውቋል። በመጨረሻም ኮቪድ-19 ቻይና ውስጥ የኮቪድ ተጋላጮች ቁጥር ማሻቀቡን እንደቀጠለ ነው። ከእጥፍ በላይ መጨመሩ ነው የተገለጸው። ወረርሽኙ ከሁለት ዓመታት በፊት ከተቀሰቀሰ ወዲህ ከፍተኛ የሆነውን የቫይረሱን ስርጭት ለመቆጣጠር ቻይና በመታገል ላይ ነች። በቫይረሱ መዛመት የተነሳ በሰሜን ምስራቅ የሀገሪቱ አካባቢዎች አዳዲስ ገደቦች ወጥተዋል። በደቡብ ምስራቋ ጓንዶንግ ክፍለ ሀገርም የሀገሪቱ የቴክኖሎጂ ኩባንያዎችና የሌሎችም ኢንዱስትሪዎች መናኸሪያ በሆነችው ሽንዘን ከተማ ባለስልጣናቱ የቫይረሱን ስርጭት ለመቆጣጠር የምርት እንቅስቃሴዎችን በሙሉ አዘግተዋል። አዲስ የቫይረሱ ተያዦች እየበረከቱ ወዳሉባት የንግዷ መዲና ወደ ሻንጋይ ከተማ የሚያመሩ የሀገር ውስጥና ዓለም አቀፍ በረራዎችም ወደ ሌሎች ከተሞች ሄደው እንዲያርፉ ተደርጓል። የቻይና መንግስት ኮሮና ቫይረስን ከሀገሪቱ ሙሉ በሙሉ ለማስወገድ ዚሮ ኮቪድ ሲል የጠራውን እቅድ ያወጣ ቢሆንም በእጅጉ ተላላፊ በሆነው የቫይረሱ ዝርያ በኦሚክሮን ምክንያት ስርጭቱ እየጨመረ መጥቷል። ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጅታዬን ለዜናዎቹ አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ የማክሰኞ መጋቢት ስድስት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ ዝግጅቶቻችን ከዋናው የስርጭት ጣቢያችን በተጨማሪ አምሃሪክ ዳት ቪኦ ኒውስ ዳት ካም በዌብሳይታችን በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ የጽሁፍ መልእክት ለመተው ለምትፈልጉ ሌላም አማራጭ አለን። 2022059942 የዋትሳፕ መስመራችንንም ተጠቀሙ። እንግዲህ ህዝቡ በጣም ተቸግሯል። ህዝቡ ደግሞ አንድ የሚያምንበት ነገር አለ። ይሄ እያደረገ ያለው የትግራይ ህዝቡን ከበህ እጁ እንዲሰጥ ለማድረግ ነው። ተከብቧል እንግዲህ ተደርጓል ያለ የሚለውን ጨዋቱ ከፍ እንድን ነው የፈለጉት። ይህን ለምንድን ነው የሚያደርጉት? በመተማ በኩል ያለውን መስመር እንዲከፈትላቸው ጫና ለማሳደር ነው የሚፈለገው። የቀደሙት ተናጋሪ የትግራይ ክልል የውጭ ግንኙነት ጽሕፈት ቤት ከፍተኛ አመራር ፕሮፌሰር ክንድያ አብርሃ ናቸው። ቀጥሎ የተሰሙት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ናቸው። በትግራይ ክልል ውስጥ ባለፉት ሶስት ወራት እህል የጫነ መኪና እንዳልገባ የክልል የውጭ ግንኙነት አስታውቋል። የኢትዮጵያ መንግሥት በበኩሉ ወንጀላው ሐሰት ነው ብሏል። ሙሉ ዘገባው ቆየት ብሎ በምሽቱ ይደመጣል። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። በደቡብ ክልል የአማሮ ወረዳ ነዋሪዎች እነርሱ ሸኔ እያሉ በሚጠሯቸው ታጣቂዎች ተደጋጋሚ ጥቃት እየደረሰባቸው እንደሚገኝ ገልጸዋል። የኢትዮጵያ ሕዝብ እንደራሴዎች ምክር ቤት አባልና የብሔረሰቡ ተወካይ ዶክተር አወቀ አምዛዬ በኦሮሚያ ክልል ምዕራብ ጉጂ ዞን ታጥቆ የመሸጉ ቡድኖች በአማሮ ወረዳ በሚገኙ የኮሬ ብሔረሰብ አባላት ላይ የዘር ማጥፋት እየፈጸሙ ነው፣ የሰባዊ መብት ኮሚሽንም ሆነ መንግስት ጉዳዩን በዝምታ አልፎታል ብለዋል። የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው የዘር ማጥፋት ወንጀል እየተፈጸመ ነው የሚባለው በአንድ ወገን ላይ ያነጣጠረ ጥቃት ሲፈጸም ነው። በኦሮሚያ ክልል ታጥቆ የሚንቀሳቀሰው ቡድን ጥቃት እያደረሰ ያለው በኦሮሞ ሕዝብ ላይም ጭምር ነው። ይህንን ለመከላከል ደግሞ መንግስት እርምጃ እየወሰደ ነው ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነርን ሐሳብ አካቶ ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል። ኢዜማን ወክለው ተወዳድረው በማሸነፍ የኢትዮጵያ ሕዝብ እንደራሴዎች ምክር ቤት አባል እና በምክር ቤቱ የብሔረሰቡ ተወካይ እንዲሁም የውሃ የመስኖና የአርብቶ አደሮች ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ አምዛዬ ወከልኩ በሚሉት ሕዝብ ላይ እየደረሰ ነው ያሉ ተናግሯል። ኩር ሕዝብ ላይ ባለፉት ስድስት ዓመታት ከፍተኛ የሆነ ተጽዕኖ በደል እና በእኛ ረዳድ የዘር ማጥፋት ወንጀል እየተፈጸመ ነው ያለው፣ አንደኛ በየቀኑ ሰው ይገደላል። ይህ ግድያ እየጨመረ የመጣ ነገር ነው። አንዱ ሄደው በሌላ በኩል መንደሮች በተለይ ወደ ሀያ ቀበሌ የሚሆኑ መንደሮች የቆላ መንደሮች ጠቅላላ ሰው ተረጋግቶ እንዳይኖር ከግማሾቹም እንድነሳ ያደረግበት እውነታ አለ። ሁለተኛው ሄደው። ሶስተኛው መንገድ ተዘግቷል። ለአራት ለ ለአምስት ለስድስት ዓመታት መንገድ ተዘግቶ ከውባው ስላለው ሰው መድኃኒት ማግኘት አልቻለም። ለህክምና መውጣት አልቻለም። ችግሩን ተባሪዎቹን ውጭ አወጥቶ ማስተማር አልቻለም። የዜጎች ደህንነት የመጠበቅ መብትና ኃላፊነት በህግ የተሰጣቸው አካላት በተለይም መንግስት፣ እየደረሰ ነው የሚሉትን ወንጀል ማስቆም አልቻለም በማለት ወቅሷቸዋል። ደግሞ መንግስት ሊከላከለው አልቻለም። እስካሁን ድረስ ምንም አይነት ትልቅ ኦፕሬሽን ወስዶ ይህን ሁኔታ ማስታገስ አልቻለም እና ህዝቡ በዚህ የተነሳ የሁልና ስጋት ውስጥ ገብቷል። ህልውናው አደጋ ውስጥ የወደቀበት ሁኔታ አለ። ትንሽ ህዝብ ነው። በየወሩ አስር ሃያ ሰው ከተገደለ አባት ነው የሚሞተው፣ እናት ነው የምትሞተው። ህጻናቱ ኖርማሊ ለረሃብ ነው የሚጋለጡት። እየሞተ ነው ሄለው ኢኮኖሚካሊ እየተጎዳ ነው ያለው፣ ረሀብ ውስጥ እየገባ ነው ያለው እና እነኚህ ሁሉ አንድ ላይ ተደባብረው የዘር ማጥፋት ነው ሲስተማቲካሊ እየተካሄደብን ያለው የምለው ይህንን መንግስት ሊሰማን አልቻለም። ትናውቄ ዘር ማጥፋት የሚሉትን ወንጀል የፈጽሙ ናቸው የሚሏቸው በኦሮሚያ ክልል ምዕራብ ጉጂ ዞን ተሸሽገዋል ያሏቸው የታጠቁ ቡድኖች መሆናቸውንም ተናግሯል። ጥቃቱን የሚያደርሱት በትክክል ይሄ ነው የሚል የለም። በመንግስት አካላት ሲገለጽ ኦነግ ሸነ ይባላል ሸነ ነው ይባላል። ታጣቂዎች ናቸው ትጥቅ ያላቸው ክፍትያ በመሳሪያ ራሳቸውን ያደራጁ ወራሪ ቡድን ነው እያደረሰብን ያለው። የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ቡድኑ ኦሮሞን ሕዝብ ጨምሮ ከኦሮሞ ሕዝብ ጋር በሚዋሰኑ አካባቢዎች በሚኖሩ ሕዝቦች ላይ ጥቃት እያደረሰ መሆኑን ገልጠው፣ መዋቅራዊ የዘር ማጥፋት ወንጀል የተፈጠነው የሚባለው ተለይቶ በተወሰነ ወገን ላይ ያነጣጠረ ጥቃት ሲፈጸም ነው ብሏል። ሸኔ በዋነኛነት እያጠቃ ያለው ኦሮሞውን ነው። ትኩረትም የሚሰሩት ኦሮሚያ ላይ ነው፣ በሌሎች አካባቢዎች ላይ አይደለም። ምናልባትም ደግሞ ለመጠገያ የሚሆናቸው ቦታ የኦሮሚያ ጸጥታ ኃይል የፌዴራል ጸጥታ ኃይል የማይደርስባቸው አካባቢዎች ላይ ራሳቸውን መሽገው የሌሎች ብሔር ህዝቦችን በቤንሻንጉል አካባቢ እንደሚደረገው ጋምቤላም አካባቢ እንደሚደረገው እንደዚህ አይነት በድብቅ ህዝቡ ላይ በደል የማድረስ ስራ የሚሰሩ አለው። ይሄ ያው ባልታወቀ መንገድ ነው ማለት ተደብቆ ነው። የሽብትነት ባህሪ ነው። የሽብትነት ባህሪ ተደራጅቶ ነው ይህን የሚያደርጉ እንጂ የፌዴራል መንግስትም ይሁን የኦሮሚያ ብሔራዊ ክልላዊ መንግስት ይሄን እያወቀ በቸልተኝነት ወይም ሆን ብሎ እንትን ለማድረግ አይደለም። መንግስት እርምጃ የወሰደ ነው ሲሉም በመንግስት ላይ የቀረበውን ኪሳት አጥሏል። ባለፉት አስራ አምስት ሀያ ቀናት እንዲሁም ከፍተኛ እርምጃ እየተወሰደ የሚገኙ አንዱ በጉጂ ነው። በተለይም በደቡብ ጉጂ የአካባቢው ማህበረሰብና የጸጥታ ኃይሎች በጋራ ተቀናጅተው ሸኔን ማጥፋት አለብን ብሎ ከፍተኛ እርምጃ እየወሰዱ ነው። ወንጀሉን ይፈጽማል የተባለው እና ደገፋል ከተባለው እንዲሁም ራሱን የኦሮሞ ነጻነት ሰራዊት ሲል ከሚጠራው ቡድን ምላሽ ለማግኘት የተደረገው ጥረት አልተሳካም። ይሁን እንጂ የቡድኑ መሪና ቃል አቀባይ መሆናቸውን የሚገልጡ ግለሰቦች ከዚህ ቀደም ለአሜሪካ ድምፅ በሰጡት ማብራሪያም ሲቪሎች ላይ ጥቃት እንደማያደርሱ ተናግረው ይልቁንስ ዜጎች በመንግስት የጸጥታ ኃይሎች እርምጃ ይወስድባቸዋል ሲል አስተባብሎ ነበር። ከአካባቢው በተለይም ከኦሮሚያ ክልል ምዕራብ ጉጂ ዞንና ወረዳ ባለስልጣናት መረጃ ለማግኘት የተደረገው ሙከራም የእጅ ስልካቸውን ስለማያነሱና የበቀል ጥቃት ይደርስብናል ብለን ስለምንሰጋ መረጃ ለመስጠት እንቸገራለን በማለታቸው ከሙከራ አልዘለለም። ከሳምንታት በፊት ለመገናኛ ብዙሃን መግለጫ ሰጠው የነበሩት የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ቡድኑ የፖለቲካ ጥቅም ያስገኙልኛል ባሏቸው አካላት ላይ የሚፈጽሟቸው ግድያዎች አንድን ብሔረሰብ ትኩረት ያደረገ ጥቃት የተፈጸመ እንዳለና የኦሮሚያ ክልል መንግስት እጅ አለበት የሚባለው ህዝብን በህዝብ ላይ ለማስነሳት የሚፈልጉ አክራሪ የሴራ ፖለቲከኞች የሚነዙት ነው ሲሉ መናገራቸው ይታወሳል። ይሄ ችግሮቹን እያባባሰ ይሄዳል። አንደኛ አንዱን ህዝብ በሌላው ህዝብ ላይ የማነሳሳት ላይ የተጠመዱ ቡድኖች አሉ። ስለዚህ እነዚህ ቡድኖች እየነዙ ካሉት ፕሮፓጋንዳ እንዲቆጠቡ የሚፈጸመው ጥቃት በክልሉ መንግስት የሚደገፍ ጥቃት ነው የተባለ የሚቀርበውንም ወቀሳ በተመለከተ ይህንን ብሎ ነበር። ህዝቡንም ያስጠቃ የጸጥታ መዋቅርንም ኢንፎርሜሽን የሚሰጥ ማንኛውም አካል በመንግስት መዋቅር ውስጥ ያለውን እያጠራ እንገኛለን እንጂ መዋቅሩ ሙሉ መቶ በመቶ ደህና ነው፣ ችግር የለበትም የሚል ሽፋን አንሰጥም ማለት ነው። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በበኩላቸውም ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትና እሳቸው ኦነግ ሸኔ የሚሉት ቡድን በዜጎች ላይ አድፍተው ጥቃት እንደሚያደርሱ ተናግሯል። ተደጋጋሚ የግድያና የዝርፊያ ወንጀል እንደሚፈጸም ገልጠው ችግሩን በዘላቂነት ለመፍታት እንዳልተቻለም ተናግሯል። በቀጣይ ግን በተደራጀ ሁኔታ እልባት እንዲያገኝ የክልሉ መንግስት ጥረት እንደሚያደርግም አስታውቀዋል። ይህን ቅሬታ ያቀረቡትን ጨምሮ ከስርዓት ውጭ የራሳቸውን ፍላጎት ለማሟላት የሚሹ አካላት ከውስጥ የታጠቁ ቡድን ያሉት ደግሞ ከውጭ በሚያደርሰው ጥቃት የወረዳው ህዝብ በጫና ስር መሆኑን አቶ አለማየሁ ባውሪ ተናግሯል። ይህን ለመፍታት መንግስት አቅዶ እንደ ጸጥታ ተቋሚ ማቀደን በዝርዝር እየሰራን ያለነው የጸጥታ ተቋማችን የሚ ቁጭ ብሎ እየሰራ ነው። ሶ ተጨባጭ ሁኔታው መሬት ላይ ያለው ይሄ ነው። መንገድ ተዘግቷል እንጂ ይሆናል የሚባለው ይሄ ስለሆነ ይሄ በአሰራር ቀጣይ በተደራጀ መንገድ የምንፈታው ነው የሚሆነው። በዚህ ምክንያት ነው አካባቢ ውስጥ ጋር ዘላቂ ሊሆን የሚችል የሰላም ማረጋገጥ አልቻለን ቀጣይ ትርጉም ባለው መንገድ የላቅለን እንሰራለን ብለን እየሰራ የአማሮ ልዩ ወረዳ ምክትል አስተዳዳሪ አቶ ታረቀኝ በቀለም ትናንት ከሌሊቱ ዘጠኝ ሰዓት በተኛበት የተገደለውን የደርባ ቀበሌ ነዋሪ በመጥቀስ ጥቃቱ እየከፋ መዱን ዛሬ ለአሜሪካ ድምፅ ተናግሯል። ሞት እስከማታ ድረስ አልቆምም ማለት በአሁኑ ሰዓት አርሶ አደሩ በሰላም ወጥቶ እርሻውን ለማድረስ እየተቸገረ ነው ያለው። እንዲሁም ደግሞ ውሃውን ሄዶ አጠጥቶ ለመመለስ እየተቸገረ ነው ያለው በነጻነት መንገድ ላይ ማለትም መሄድና መምጣትን እየቻለ አይደለም። እንደ ዜጋ መታየት አለብን። እንደ ዜጋ እየታየን አይደለም። መታረም የሚገባቸው ነገሮች እርምጃ ተወስቶ መታረም ሲገባቸው ሕዝብ ውስጥ ዋሻ የፈጠረው ኃይል እኛን እያጠፋ እንደሆነ ታውቆ እርምጃ መወሰድ አለበት። አካባቢው ነጻ መውጣት አለበት። ትላንት አብሮ እየኖረ የነበረው ኅብረተሰብ አብሮ በጋራ አልሚቶ አብሮ በጋራ እየኖረ የነበረው አብሮ መኖር መኖር አለበት የሚል ሀሳብ ነው ያለኝ። ዶክተር አውቄ ለስድስት ዓመታት መንገድ ተዘግቶበት ህዝቡ ከገባበት ችግር ውስጥ እንዲወጣ ለሁሉም አካላት ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በኢትዮጵያ ቁጥራቸው የበዙ ብሔረሰቦች ተመሳሳይ አቤቱታ እንደሚያቀርቡ ጠቁመው ሁሉም ጋር ደርሶ ለመመርመርና ለማጣራት ኮሚሽኑ የአቅም ውስንነት እንዳለበት ተናግሯል። ውስጥ የሰብአዊ መብት ቀውሱና ችግሩ ተዘርዝሮ የሚያልቅ አይደለም። በጣም ብዙ ቦታ፣ በጣም ብዙ ህመም፣ ብዙ ስቃይ፣ ብዙ መብላላት፣ ብዙ በደል አለ። እኛ የተቋም አቅማችን በጣም ውስን ነው። በዚህ ውስን አቅም ግን የተቻለንን ጥረት እናደርጋለን። በተለይ ደቡብ ክልል አሁን እንደዚህ አነስተኛ ማህበረሰቦች የሚደርስባቸው ብዙ አይነት የሰብአዊ መብት ችግር እንዳለ እናውቃለን። ብዙን በቅርበት እንከታተላለን አቅማችን በፈቀደው መጠን። ስለዚህ ጥረት እያደረግን ነው በቻልነው መጠን። የብሔረሰቡ ተወላጅ መሆናቸውን የሚናገሩና በተለያዩ የአገሪቱ ፖለቲካዊ ጉዳዮች ላይ በተለያዩ መገናኛ ብዙሃን ላይ እየቀረቡ ማብራሪያ በመስጠት የሚታወቁት የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ምሁሩ አቶ ደያሞ ዳሌ ጥቃቱ በተባበሩት መንግስታት ድርጅት የተደረገጉ የዘር ማጥፋት ወንጀሎችን መስፈርት ያሟላል በማለት ተናግሯል። አሁን ከሚወሰዱ እየተፈጸሙ ካሉ ነገሮች አንጻር የዘር ማጥፋት ወንጀል እየተፈጸመ ነው የሚል ድምዳሜ ላይ ደርሰናል። ይሄ ድምዳሜ የተባበሩት መንግስታት ጄኖሳይድ ፕሪቨንሽን ኮንቨንሽን 1948 ላይ አንቀጽ ሁለት ላይ ስለ ጄኖሳይድ የተሰጠ ብያኔ ነው ያለ በዛ ብያ ነው አምስት ተግባራትን ነው የሚለው። አሁን ሬሽያል ግሩፕ ኤትኒክ ግሩፕ ሬሊጂየስ ግሩፕ እና ናሽናሊቲ ግሩፕ ላይ አባላት ላይ እንደ ግሩፕ አባላት ላይ ግዲያ የሚፈጸም ከሆነ አካላዊ መጥፋት የሚያስከትሉ እርምጃዎች የሚወሰዱ ከሆነ ለመኖር የሚያስችል ልጆች እንዳይወለዱ የሚያደርግ ወይም ልጆችን ትራንስፈር የሚል ይላል። ከእነኛ ክራይቴሪያዎች ውስጥ ሶስቱን በደንብ ያሟላል። እንግዲህ የመንግስት ተባባሪነት ነው። መንግስት ተባበረ ሲባል ሆን ብሎ ራሱ ሰራ ማለት ሳይሆን ግድያ ሲፈጸም በዓለም አቀፍ ውልም በኢትዮጵያ ህገ መንግስትም በገባው መሰረት ቃል በገባው መሰረት ባለበት ኃላፊነት መሰረት እያስቆመ ያደለ። ኮሚሽነር ዳንኤል በበኩላቸው ሁሉንም ጥቃት ግን ዘር ማጥፋት ወንጀል እያሉ መጥራት ከዓለም አቀፍ ድንጋጌዎችና ህግ አኳያ ተገቢነት እንደለው ተናግሯል። ኢትዮጵያ ውስጥ ምል ዘር ማጥፋት ወንጀል ተፈጸመብኝ የሚል አባባል ሁሉም ቦታ ትሰማለ። ዝም ብሎ አንድ ሰው በማንነቱ ታርጌት ተደርጎ ጥቃት ስለተፈጸመበት ዘር ማጥፋት ወንጀል አይባል። ግን አሁን ሁሉም ቦታ ብትሄድ ሁሉም ዘር ማጥፋት ወንጀል ይላል ሁሉም ሰው እንዲሁ የትም ቦታ ብትሄድ ሁሉም ዘር ማጥፋት ይላል እና ይህ ሁሉ ነገር ዘር ማጥፋት ወንጀል ሊሆን አይችልም። አይደለም። ዘር ማጥፋት ማለት ስፔሲፊክ ታይፕ ኦፍ ወንጀል ነው። በዓለም አቀፍ ሕግ ትርጉም አለው። መስፈርቱ ምን እንደሆነ ምን ሲሆን እንደሆነ ዘር ማጥፋት ወንጀል የሚባለው እኔ ራሴ በጣም በተደጋጋሚ ማብራሪያ ሰጥቼበታል። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ አቶ ኦዳ ተርቢ ከዚህ ቀደም ለአሜሪካ ድምፅ ስለ ተመሳሳይ ጥቃቶች ተጠይቀው የነርሱ ታጣቂዎች የመንግስትን ወታደሮች እንጂ ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ አስተባብለው ነበር። በደቡብ ኢትዮጵያ ክልል የአማሮ ልዩ ወረዳና በኦሮሚያ ክልል የገላና ወረዳ ነዋሪዎች የመንግስቱ ባለሥልጣናት ኦነግሸን የሚሏቸው ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ያደርሱብናል የሚሏቸው ጥቃቶች እየተባባሱ መምጣታቸውን ሰሞኑን ለአሜሪካ ድምፅ መናገራቸውን መዘገባችን ይታወሳል። ዮናታን ዘብዴውስ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁም የማክሰኞ ምሽት ስርጭታችን ነው። የሰማችሁት የዕለቱ አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በጋምቤላና ሱዳን ድንበር አካባቢ በተከሰተው ግጭት ከ9500 በላይ ኢትዮጵያ ዜጎች መፈናቀላቸውን የክልሉ መንግሥት አስታውቋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽፈት ቤት ኃላፊ አቶ ኡጌቱ ኦዴንግ በደቡብ ሱዳን ኃይሎች ኤስፒኤልኤም አይኦ በተባሉ ታጣቂዎች መካከል ባለፈው ሳምንት ማክሰኞ በአውሮፓውያኑ መጋቢት 8 2022 መሆኑ ነው። በተቀሰቀሰው ግጭት ሳቢያ ድንበር አካባቢ ከሚኖሩ ኢትዮጵያውያን መካከል የአንድ ሰው ሕይወት አልፏል። ስድስት ሰዎች ደግሞ ቆስለዋል ብለዋል። በደቡብ ሱዳን በኩል ሉል ራይ ኳንግ የተባሉትን የደቡብ ሱዳን ሕዝቦች መከላከያ ኃይል አመራር ለማግኘት ጥረት እያደረግን እንገኛለን። ናከሮ መልካ ቀጣዩ ልከዋል። የጋምቤላ ክልል ፕሬስ ሴክሬተሪያት ጽህፈት ቤት ኃላፊ አቶ ጌቱ አዲንግ ለቪኦኤ ግጭቱ ባለፈው ሳምንት ውስጥ በደቡብ ሱዳን መንግስት ኃይሎች እና ኤስፒኤልኤም አይኦ በተባሉ መንግስትን የሚቃወሙ ታጣቂዎች መካከል ነው የተከሰተው፣ ብለዋል። በዚህም ሳቢያ በጋምቤላ እና ደቡብ ሱዳን ድንበር ላይ የሚኖሩ የኢትዮጵያ ዜጎች ላይ ጥቃት ተፈጽሟል፣ የሞትና መቁሰል አደጋም ገጥሟል ሲሉ ኃላፊው ያብራራሉ። ችግሩ የተከሰተው የባለፈው ሳምንት ማክሰኞ ላይ ነው። ምንጩ ያው ራሱ ኤስፒኤሌዎች በመከፋፈል ነው። ከዚህ በፊት ኤስፒኤል አይኦ የሚለው አለ። ኦፖዚሽን ፓርቲ ገቨርመንት ደግሞ ወደ ውስጥ የቀረበት ነበር። ሁለቱ ነው ያኔ ከሁለት ሺህ አስራ አምስት ጀምሮ እርስ በርስ በመከፋፈል እና በውጊያ ላይ እንደነበረ ሁላችን እናስታውሳለን። እርስ በርሳቸው ያው የነበራቸው ኢንተርናል ግጭት በመፈጠር መክሰኞ ዕለት ትልቅ ውጊያ ነበር በማላቸው የአይዮ ቡድን በመንግስት በኩል ስለተሸነፈ ድንበር ተሳግሮ ወደኛ በኩል የመጣበት ሁኔታ በቅርበት የነበሩ አራት ቀበሌዎች አሉ። ድንበር ላይ ያለው በለረ ወረዳ አንድ ቀበሌ በሌምኩን የሚባል በጀኮው ደግሞ ሶስት ወረዳ አሉት። ለድንበር ቅርበት ስለነበረው ከማዶ የጠቆሰው ትልቅ መት እዚህ አካባቢ ያሉ ማህበረሰብ ክፍል ጉዳት ውስጥ ገብቷል። ስድስት ሰው የኮፍል ሰው ለበት እንደተማላ አንድ ሰው ሞቷል። የደቡብ ሱዳንን የሚቃወሙ ታጣቂዎች የጋምቤላን ድንበር አቋርጠው በመግባትም ዝርፊያ ፈጽመዋል ሲሉ ተናግረዋል ኃላፊው። ንብረቶች የዘረፉበት እንጠማለ የገበሬዎች በቆሎ በአግና ፍየል ያኔ ከብቶች ሜዳ ላይ ስለነበሩ የተወሰነ የወሰዱ አሉ። ባንዲራም ሳይቀር ማለት የኢትዮጵያና የገምቤላ ባንዲራ እዛም ቀበሌ ላይ ያገኙ የወሰዱበት አለ። በታጣቂዎቹ የተፈጸመውን ግድያና ዝርፊያንም ተከትሎ በኑዌር ዞን ላሪና ጂካ ወረዳዎች በአራት ቀበሌ ውስጥ የሚኖሩ በርካታ ዜጎች መፈናቀላቸውን ነው የክልሉ ፕሬስ ሴክሬተሪያት ጽህፈት ቤት ኃላፊ አቶ ጌቱ የተናገሩት በክልሉ ላይ የተከሰተው ወደ አንድ ሺ ዘጠኝ መቶ አርባ ስምንት ሀውስሆልድ የፈናቀሉበት ሁኔታ መለ ወደ ቶታል ስንወስደው ወደ ዘጠኝ ሺ አምስት መቶ ዘጠና አንድ ህዝቢ አካባቢ ከቦታቸው የተፈናቀሉበት ሁኔታ መለ እነዚሁን በቅርበት ላለው አጎራባጭ ወረዳዎች ወይም ቀበላዎች ላይ ናቸው የሚገኙት። የተዘረፉ እቃዎችን ለማስመለስ መንግስት የጸጥታ ኃይሉን በማሰማራት አስፈላጊውን ጥረት እያደረገ ነው ያሉት አቶ ጌቱ ለተፈናቃዮችም የአስቸኳይ ጊዜ ድጋፍ ለማድረግ እና ወደ ቂያቸው ለመመለስ ይሰራል ሲሉ ተናግረዋል። በኋላ መንግስት የሚያደርገው ነገር ሊኖር ይችላል። ግን ሙሉ በሙሉ መንግስትም ሳይሆን ለጋስ ድርጅቶች በእኛ አቅርበት ያሉ ስላሉ እነዚህንም ለጋስ ድርጅቶች ይሄን ዘጠኝ ሺህ የፈናቀለው ማህበረሰብ ወደ ቀያቸው የሚመለሱበት ድጋፍ ማግኘት አለባቸው የሚል አቋም ነው ያዝ ነው። ሙሉ በሙሉ የተፈናቀለው ሴቶች ና ህጻናት ናቸው። ወንዶች ግን ወደ ቦታው እየተመለሰ መሆኑ በአሁኑ ሰዓት፣ አሁንም ሌላውን ማስመለስ ትንሽ ድጋፍ ያስፈልጋል። ያለውን ስለተዘረፈ ያልተፈናቀለው ሰው ቤት ጋ ገብቶ አብሮ እየበሉ ስለሆነ በኋላ ሲያል ሰው የሚሄድበት ቦታ ስለለ እነዚህንም በኋላ ከመንግስትም ከተለያዩ ለጋስ ድርጅቶች ድጋፍ ያስፈልጋቸዋል ያልኩ ከሚዛ አንጻር ነው። በግጭቱ ምክንያት ሸሽተው ወደ ኢትዮጵያ ላሬና ጂካዎ ግዛቶች የገቡ ደቡብ ሱዳናዊያን መኖራቸውን የጠቆሙት አቶ ጌቱ ሰዎቹን የማስመለስ ስራም ተሰርቷል ብለዋል። ከሰው ሱዳን ወደኛ ግዛት የገቡትም ወደ ግዛታቸው እንዲመለሱ የመስራት ስራ ተሰርቷል። ይህን ቢሆ ውጊያ ሳይሆን የእኛ አካባቢ ለካቸ ወደ አካባቢያቸው ተመለሱ የሚልም ትእዛዝ ተሰጥቷቸው አሁንም ሁሉንም የእኛ ግዛት በሙሉ ፍሪ የሆነበት ሁኔታ አለ። ቁጥራቸው ይታወቃል፣ ከሱዳን ደቡብ ሱዳን የመጡት ያው አይታወቅም። ሰዎቹ ወታደር ስለሆኑት መቆጠርም ያን አልተቻለም። ዞሮ ዞሮ የአዮ አይል ነው ወደዚህ የመጣ እነዚህም ደግሞ ወደ ማዶ የሚመለሱበት ውይይት ተደርገው እንዲመለሱ ተደርጓል። ና በስፔን ላይ የእርስ በእርስ ግጭት ከዚህ በፊትም ጋምቤላ ህዝብ ላይ ያደረሰውም ችግር የለም። እሱ ከሙርሌ ጋር የሚያያዝ አለ። እነዚህም የሰው ሱዳን ጀኮው እና የኢትዮጵያ ጀኮው አብረውም እርስ በእርስ በመተያሰር እንደዚሁ መንግስት ለመንግስት በቅርበት ያሉት አጎራባጆች ውይይት ሲያደርጉ እና በተለያየ ጉዳዮች አብሮ ስንሰራ ነበረ። በአሁኑ ሰዓት ግን የሙርሌ ጉዳይ ትንሽ የቀሰቀዝበት ሁኔታ ማላ። ከዚህም በፊት እርምጃ ሲወሰድባቸው አሁን ወደኋላ የተመለሱ ናቸው። በዚህ ጉዳይ ዙሪያ ከደቡብ ሱዳን መንግስትም ሆነ ታጣቂዎቹ እስካሁን የተሰማ ነገር የለም። የአሜሪካ ድምፅ የደቡብ ሱዳን የመከላከያ ኃይሎች ቃል አቀባይ ጀኔራል ሉል ሮይ ኮአንግ በስልክ ለማግኘት ከትላንት ጀምሮ ያደረገው ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ። ዋሽንግተን ላይ አሁን ከቀኑ 8 ሰዓት ተኩል ሊሆን ነው። ኢትዮጵያ ደግሞ ከምሽቱ 3 ሰዓት ተኩል የመጽሔቱ ትንታኔ ይቀጥላል። አድማጮቻችን እንዲሁም ተመልካቾቻችን አብራችን ስለሆናችሁ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። ባለፉት ሶስት ወራት ወደ ትግራይ ክልል የገባ የእርዳታ እህል የጫነ መኪና እንደሌለ የክልሉ የውጭ ግንኙነት ጽህፈት ቤት ገለጸ። ባለፉት ስምንት ወራት ከ240 በላይ የእርዳታ እህል የጫኑ መኪኖች መግባት ሲገባቸው የገቡት ግን 1393 ብቻ መሆናቸውን ተናግረዋል። ሙልጌታ ጽባ የጽህፈት ቤቱን ከፍተኛ አመራር የሆኑትን ፕሮፌሰር ክንዲያ ብርሃን አነጋግሯቸዋል። ወደ ትግራይ ክልል በየቀኑ አንድ መቶ የምግብ መድኃኒትና ሌሎች የእርዳታ ቁሳቁስ የጫኑ መኪኖች መግባት እንደሚገባቸው የተባበሩት መንግስታት ተቋማት ይገልጻሉ ብለዋል የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረሕይወት። ሆኖም የትግራይ ህዝብ የምግብ እርዳታ እንዳያገኝ የሚሰራው ያሉትን የፌዴራሉ መንግስት ላለፉት ስምንት ወራት ሂደቱ በማደናቀፍ ስድስት በመቶ እርዳታ ብቻ ነው እንዲገባ ያደረገው ብለዋል መጀመሪያ የተባበሱት መንግስታትም ራሳቸው ያስቀምጡት ቁጥር አለ በየቀኑ አንድ መቶ የጭነት እርዳታ የያዙ መኪኖች ያስፈልጋሉ ነው። ከዛ ጀምሮ እስካሁን የገባው 1339 አካባቢ ነው። ስለዚህ ባለፉት ስምንት ወራት፣ ይሄ ማለት ሐምሌ የሚያስፈልገው እና አሁን ደሞ የሚያስፈልገው ቁጥርም ይለያየ፣ 24000 አካባቢ ነው የሚገመተው የሚያስፈልገው። ከዛ ውስጥ 1339 ያ ወደ 6 ፐርሰንት አካባቢ ማለት ነው። በአሁኑ ጊዜ የትግራይ ህዝብ በምግብ እጦት ተቸግሯል፣ ያሉት ፕሮፌሰር ክንደያም ላለፉት ሶስት ወራት ደግሞ የገባ አንድም የእርዳታ እህል የጫነ መኪና የለም ሲሉ ተናግረዋል። በተለይ ከታህሳስ ግማሽ ጀምሮ ኦልሞስት ሶስት ወር እንበለው አሁን ምንም የገባ ነገር የለም። ሲሪስ የሆነ የሰብአዊ ችግሮች አሉ። እንግዲህ ህዝቡ በጣም ተቸግሯል። ህዝቡ ደግሞ አንድ የሚያምንበት ነገር አለ፣ ይሄ እየተደረገ ያለው የትግራይ ህዝብን ከበ እጅ እንዲሰጥ ለማድረግ ነው። ደግሞ የሚያደርግ ህዝብ አይደለም። ምክንያቱም በተለያዩ የታሪክ ያሉ አጋጣሚዎችን የሚያሳየው የተለያዩ ነገስታት የትግራይ ህዝብን አስርበው እጅ ሰጥቶ እንዲማረክ የመኮረበት መዓት ጊዜ ያሳሉና ይህም የዛ ተቀጥያ እንደሆነ ያምናል። ክልሉ እርዳታ እንዳያገኝ ህወሓት ሆን ብሎ በአፋር በኩል ውጊያ ከፍተዋል ተብሎ የሚከሰሰው አመራሩ ተጠይቀው ወደ ትግራይ ክልል የሚያስገባ አስራ አምስት መንገዶች አሉ፣ እየተወራ ያለው ስለ አንድ መስመር ነው ብለው፣ በዚህ መንገድ በጥር ወር ውጊያ ከመካሄዱ በፊት ለአንድ ወር ሆን ተብሎ እርዳታ ሙሉ በሙሉ እንዳይገባ ተከልክሎ ቆይተዋል ብለዋል። በመስመሩ ውጊያ የተካሄደውም የአፋር ኃይሎች ከኤርትራ ኃይሎች ጋር በመሆን የመቀለ ከተማ አደጋ ውስጥ ለመጣል በመንቀሳቀሳቸው አደብ ለማስያዝ የተደረገ የአጭር ጊዜ ዘመቻ ነው በማለት ነው የገለጹት። እንግዲህ ወደ ትግራይ ለመግባት ያው ያለ አፋር መንገድ አንድ ነው አንድ አማራጭ ነው። ከዚያ በላይ ደግሞ 15 መንገዶች አሉ። እነዚህ 14 መንገዶች ዝግ መሆናቸው ኦልሞስት እኛም ተቀብለ ነው ብዙዎቻችን የምንጨቃጭሮ የአፋሩ መንገድ ነው። እንግዲህ ጦርነቱ የነበረው ጥር ነው። የእርዳታ እህል መግባት ያቆመው ከሐምሌ ጀምሮ ነው ማለት እየተንጠባጠበ አንድም አንዴ አስር ይመጣል አንዴ 20 ይመጣል አንዴ 100 ይመጣል። ከሐምሌ ጀምሮ ማለት ስለዚህ፣ ጦርነት ባልነበረበት መንገዱ ክፍት በሆነበት ጊዜም ያልነበረ የጭነት እህል ጦርነት ስለተጀመረ የሚባል ነገር ዝም ብሎ ማለት ብዙም እንትን የሚያደርግ አይደለም። የእርዳታ እህል ጭነው የሚገቡ ተሽከርካሪዎች ወደ ትግራይ ከገቡ በኋላም የሚበዙት አልተመለሱም፣ እንዲሁም ለወታደራዊ እንቅስቃሴ ፍጆታ እየዋሉ ነው ተብሎ ስለሚነሳ ክስም ፕሮፌሰር ክንደያ ሲመልሱ የእርዳታ ተሽከርካሪዎች ጉዳይ ውል ከተዋዋሉበት ባለመኪና ነው የሚያያዘው ከእኛ ጋር ምንም ግንኙነት የለውም ያሉት ፕሮፌሰር ክንደያም ሰራዊቱም እንቅስቃሴው አብዛኛው በእግር ነው የሚያደርገው ብለዋል። ስለ ጉዳዩ ባደረግነው ማጣራት ግን የእርዳታ እህል የሚጭኑ ተሽከርካሪዎች ወደ ትግራይ ክልል መድረሻ ብቻ ነው ነዳጅ የተሰጣቸው፣ መመለሻ የላቸውም። እንዲሁም አሽከርካሪዎቹ አብዛኞቹ የክልሉ ተወላጆች በመሆናቸው ከትግራይ ክልል ውጭ መንገላታት ይደርስባቸዋል ብለዋል። ፕሮፌሰር ክንደያም በቅርብ ቀናት ከትግራይ በረሃብ ምክንያት ሰዎች እየተሰደዱ ወደ አማራ ክልል ክፍል እየገቡ ናቸው ተብሎ ስለተነሳው ጉዳይ ደግሞ ተጠይቀው ይህ ለጊዜው አጀንዳ ተብሎ የተነገረ ነው በማለት አጣጥለውታል። ትግራይ ህዝብ እና የአማራ ማለት ብዙ ጊዜ አብሮ የኖረ የተዋለደ እንቅስቃሴው መፈለግ ከሆነ አይነት ነገር ኬላዎች ብታደርግም ሊቆም የሚችል አይደለም። እንግዲህ ከአላማጣ ወደ ቆቦ ከቆቦ ወደ አላማጣ የሚመጣ የተለያየ ማህበረሰብ አለ። ስለዚህ ይሄ ማስቆምም ይቻል አለ። ግን ይሄ ትልቅ የረሃብ ፍልሰት አድርጎ የሚናፈሰው ወሬ ያየነው ባለፈው የትግራይ ሰራዊት ምርኮኞች ተብሎም ከሳውዲ አረቢያ የመጡ ወገኖቻችን እንደ ምርኮኞች በቴሌቪዥን ሲያሳያቸው ነበር። እነሱ ደግሞ አሁን ተመልሰው ከምርኮኛ በላይ ሆነው ደግሞ ስደተኞች ሆነው ደሞ እያናቸውናል። እንግዲህ ማለት ችግሩ ሲሪየስ ነው። ረሃብ አለ። ሶስት ሳ ተዘግታ ያለች ክልል ነች ማለት ነው። ከዚህ ሰው ወደዛ ቢሄድም ብዙም ሊገርመንም አይገባም ነበር። ግን የትግራይ ህዝብ እንደዛ አይደለም። ይልቁንም የትግራይ ህዝብ እያለ ያለው ይሄ ከበባ መሰበር አለበት፣ ዓለም አቀፍ ማህበረሰብ የእርዳታ ምግብ ወደ ክልሉ እየገባ እንዳልሆነ እንዲያውቀው በተደጋጋሚ እየገለጽንለት ነው ያሉት ፕሮፌሰር ክንደያ ችግሩ ተረድቶ በአዲስ አበባው መንግስት ላይ ጫና በማሳደር ተግባራዊ እርምጃ መወሰድ ይገባዋል ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ሙልጌታ እናመሰግናለን። በተያያዘ ዜና የትግራይ ክልል የውጭ ግንኙነት ጽህፈት ቤት የተባለው አካል ከፍተኛ አመራር የሆኑት ፕሮፌሰር ክንዲያ ገብረ ህይወት ላቀረቡት ክስ የኢትዮጵያ መንግስት ምላሽ ሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ለቪኦኤ በሰጡት ምላሽ ውንጀለውን ሐሰት ነው ብለዋል። ህወሓት በአፋር በኩል በቅርቡ ጥቃት የከፈተው የእርዳታ መስመሩ እንዲዘጋ በማሰብ ነው ያሉት አቶ ከበደ ዓላማውም በሱዳን መስመር እንዲከፈት ጫና ለማሳደር እንደሚሆን ለማሳደር እንደሆነ ተናግረዋል። አዲሱ ወረራ የክልሉን ህዝብ ለማሰለፍም እንዳቀደ ተናግረዋል። ኬኔዲ አባተ ዝርዝሩ ይነግረናል። የኢትዮጵያ መንግስት ሆን ብሎ ወደ ትግራይ ክልል እርዳታ እንዳይገባ እያደረገ ስለመሆኑ ፕሮፌሰር ክንደያ ገብረ ህይወት ላቀረቡት ክስ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ተከታዩን ምላሽ ሰጥተዋል። እየቀረበ ያለው ክስ በቲፒኤልፍ ቡድን ብቻ የሚቀርብ ሳይሆን እነሱ እና እንደፈለጉ የሚያደርጓቸው የሚልኳቸው ላቀዎቻቸውም ተመሳሳይ ነገር ነው የሚያቀርቡት። የኢትዮጵያ መንግስት የትግራይ ህዝብ ድራብ አድርጓል የሚለው ክስ መሰረተ ቢስ እና ከእውነታም የራቀ ነው። ይህን ምንበት አንደኛ ከዚህ በፊት የኢትዮጵያ መንግስት ሲልካቸው የነበረውን እርዳታ ቁሳቁሶችን፣ ምግብን ጨምሮ ሲያቃጥሉን የነበረው ከኮምቦልቻ አካባቢ ለወራት እንዲሆን የእርዳታ አይልን ወልፉ ፕሮግራምን ክምችት ሰርቆ ወደ ትግራይ ወስደዋል። እሱም እየታወቀ መንግስትም ህዝቡ እንዳይራብ ፍላጎት ስላለው የተለያዩ እርምጃዎችን ወስደዋል። አንደኛ መድኃኒትም፣ የእርዳታ የሚግብም በአየር በአውሮፕላን እንዲጓጓዝ ምንን ላይ ተደርሰዋል። በየብስም እንደዚሁ በመኪናም እንዲገባ ተደርገዋል። ላለፉት ሶስት ወራት ምንም አይነት እርዳታ ወደ ትግራይ ክልል እንዳልገባና በአፋር በኩል ያለው የእርዳታ መስመር ለመዘጋቱ ህወሀት በቅርቡ እንደ አዲስ ከፍቷል የተባለው ጥቃት ምክንያት እንደማይሆን ፕሮፌሰር ክንደያ ለሰጡት ማብራሪያ ደግሞ እያቶ ከበደ ምላሽ ይህ ነው። መንግስት በቂ ለማጓጓዣ የሚሆን ዩኤን ታርጋ የተለጠፈላቸው መኪኖች እንዲገቡና ለሾፌሮችን ዋስትና በመስጠት ሾፌር የሚለዋወጡበትም በፈር ዞን በመበጀት እንዲያደርሱ ተደርገዋል። እንደዛም ሆኖ እንዳይገባ ነው ያደረጉት፣ በአባላ በኩል። አሁን በአፋር በኩል ጦርነት የተከፈቱበት ዋናው ምክንያት የእርዳታ ቁሳቁስ እንዳይገባ ነው፣ ህዝቡን እንድራብ። መጫወቻ ቀብድ ነው ያደረጉት የትግራይን ህዝብ። በአየር እንገባው አለ። በዚህ ተጨማሪ ነገር እንዳይገባና የትግራይ ህዝብ ብሎኬዱ አለ፣ ተከቧል፣ እንደዚህ ተደርጓል፣ ሴጅ አለ የሚለውን ጨዋታው ከፍ እንዲል ነው የፈለጉት። ይህንን ለምንድን ነው የሚያደርጉት? በመተማ በኩል ያለውን መዝመር እንዲከፈትላቸው ጫና ለማሳደር ነው የሚፈለገው ጦር መሳሪያን እንደፈለጉና ታጣቂዎቻቸው ውጭ ጎረቤት ሀገራት የሚያሰለጥኗቸው እያሰለጠኑ የቆዩትን ለማስገባት ፍሪ ኤሪያ እንዲከፈትላቸውና የዓለም ማህበረሰብን ትኩረት ለመሳብ ታስቦ የሚደረግና አሁን ምልመላ እያካሄዱ ነው። ከፍተኛ የሰውን ወጣቶችን እየመለመሉ ነው። ለጦርነት እያዘጋጁ ነው። ህዝቡም ተስፋ ቆርጦ ከነሱ ጋር እንዲሰለፍ ነው። አማራጭ አጥቶ ወይም ስልታዊ ቅዝቀሳ ነው እንጂ መንግስት የሚገባው በላይ ተቆርቋሪ ነው። የትግራይ ህዝብ ህዝባችን ነው እንዲረዳ ፈልጎ እንዳሉና ግን ሊወሰድ ይገባል። ወደ ትግራይ ክልል የእርዳታ ምግብና ሌሎች ቁሳቁሶችን ይዘው እንደሄዱ ያልተመለሱ የጭነት መኪኖችን በተመለከተ በሰጡት ምላሽ ደግሞ አሁንም ድረስ አንድ ሺህ የሚሆኑ መኪኖች እንዳልተመለሱና መኪኖቹን ህወሓት ታጣቂዎችን ለማመላለስ እንደሚጠቀምባቸው ገልጸዋል። መኪኖቹ ላለመመለሳቸው ከነዳጅ ጋር በተያያዘ የሚነሳው ወቀሳ ሀሰት መሆኑንም የገለጹታል። ማጥፋቱ አቶ ከበደ ሳይመለሱ ቀርተዋል የተባሉት የጭነት መኪኖች ወደ ክልሉ ሲገቡ ለመመለስ የሚሆናቸውን ነዳጅ ይዘው እንደሚሄዱና አሁን በክልሉ አለ ያሉትን ነዳጅም ህወሓት በከፍተኛ ዋጋ ለህብረተሰቡ በመሸጥ ገቢ እየሰበሰበበት ስለመሆኑ አመልክተዋል። ከትግራይ ክልል ወደ አማራ እየተፈናቀሉ የሚገኙ ዜጎችን በተመለከተ ደግሞ ይህን ብለዋል። እንደተፈናቀሉ እና ወደ አማራ ክልል የሚመጡ ሰዎች አሉ የሚባል አለ። መረጃው አለ። ከዚህ በፊት ከተፈናቃዮች ጋር አንድ እንደ ስልት የሚጠቀሙት ለጦርነት የሚያዘጋጁትም መልምሎ አሰልጥኖ ተፈናቃይ መስሎ የሚልኩት አሉ፣ ወይ ደግሞ ሰዎቹን ገፍቶ ከቤት ንብረታቸው እንዲፈናቀሉ የሚያደርጉበት ፖለቲካ የፖለቲካ ሴራ ሊኖር ይችላል። ይህንን በአግባቡ ማጣራትና እሱን ጥንቃቄ በማድረግ በተቻለ መጠን ህብረተሰቡ ተቸግሮ ከቤቱ እንዳይፈናቀል የሚፈልገው ነገር ባለበት እንዲደርሰው ማድረግ ነው። በርካታ ሰዎች ከትግራይ ወደ አማራ ክልል ቆቦ ከተማና አካባቢው ስለመሆናቸው ከአካባቢው ባለስልጣናትና ነዋሪዎች ያገኘነውን መረጃ በመጥቀስ መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። አብራችሁን ስላላችሁ በእጅጉና አመሰግናለን አድማጮች። በኢትዮጵያ በሚገኙ የስደተኛ መጠለያ ጣቢያዎች ሰብአዊ እርዳታ ማቅረብ አዳጋች መሆኑን ተከትሎ የኤርትራውያን ስደተኞች ለጥቃትና ለረሃብ አደጋ መጋለጣቸውን የእርዳታ ተቋማት አስታውቀዋል። ተቋማቱ የኢትዮጵያ መንግስት ለስደተኞች ጥበቃ እንዲያደርግና በጣም አስፈላጊ የሆኑ የእርዳታ አቅርቦቶች በጦርነቱ መካከል ባሉ አካባቢዎች እንዲደርሱ ፈቃድ እንዲሰጥም ጠይቀዋል። መሐመድ ዮሴፍ ከናይሮቢ ያደረሰንን ዘገባ ስመኝሸ ቆየ በመቀጠል ታሰማናለች። በሰሜን ኢትዮጵያ ያለው ግጭት መቀጠሉን ተከትሎ በኢትዮጵያ የሚኖሩ ኤርትራውያን ስደተኞች ለረሃብና ጥቃት መጋለጣቸው እንደቀጠለ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ ያነጋገራቸው አንዳንድ ስደተኞች ባለፈው ወር ያልታወቁ ሰዎች ይኖሩበት የነበረውን ባረሃሌ ካምፕ እንዳጠቁና አምስት ሰዎች እንደተገደሉ ተናግረዋል። ፌዝ ካሲና በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የምስራቅ አፍሪካ የአፍሪካ ቀንድና ታላላቅ ሐይቆች አካባቢ ቃል አቀባይ ሲሆኑ ኤርትራውያን ስደተኞች የግጭት አካባቢዎችን ለቀው ደህንነታቸው ወደሚጠበቅበት ቦታ ድጋሚ እየተሰደዱ መሆኑን ያስረዳሉ። ግጭቱ በስደተኛ መጠለያ ጣቢያዎቹ በሚገኙባቸው ሶስቱም ክልሎች በመዛመቱ ስደተኞቹ በድጋሚ እንዲሰደዱ አስገድዷቸዋል። አንዳንዶች የመቅሰል አደጋ ደርሶባቸዋል፣ ጥቂቶች ደግሞ ተገድለዋል። ሁኔታው ለስደተኞቹ እጅግ በጣም አሳሳቢ ሆኖ ቀጥሏል። አብዛኞቹ እንደገና የመሰደድ ዕጣ ከፊታቸው ተደቅኗል። ኢትዮጵያ በሀገራቸው ሊደርስባቸው የነበረውን ስቃይና ሌሎች ጥቃቶች ሸሽተው ከሀገራቸው የወጡ ቢያንስ አንድ መቶ አርባ ሺህ የሚሆኑ ኤርትራውያን ስደተኞችን ታስተናግዳለች። እነዚህ ስደተኞች አብዛኞቹ በኢትዮጵያ መንግስትና በህወሀት መካከል ከፍተኛ ውጊያ በተካሄደበት የትግራይ ክልል ተጠልለው ይገኛሉ። ከእነዚህ ጥቂቶቹ ደግሞ ወደ አፋርና ወደ አማራ ክልሎች የተሰደዱ ቢሆንም በዚያም ህወሀት የመንግስት ደጋፊ ከሆኑ ሚሊሻዎች ሰዎች ጋር ውጊያ ያካሄዳል። የሰብአዊ እርዳታ ሰጪ ተቋማት በመንገድ መዘጋትና በጸጥታ ችግር ምክንያት ለስደተኞቹ እርዳታ ማድረስ አልቻሉም። የተባበሩት መንግስታት ድርጅት ሰብዓዊ እርዳታ ማስተባበሪያ ቢሮ በቅርቡ አንድ መቶ ሜትሪክ ቶን የሚመዝን የጤና መርጃና የተመጣጠነ ምግብ እርዳታ ወደ ትግራይ ክልል ማድረስ ችሎ የነበረ ሲሆን እርዳታው አስር ሺ ለሚጠጉ ሰዎችና ቢያንስ ሀያ ሁለት ሺ ለሚሆኑ ስደተኞች መድረስ ችሏል። ተጨማሪ አንድ መቶ ዘጠና ሺ የሚሆኑ በአፋርና በአማራ ክልል ክልል የሚኖሩ ተረጂዎችም እርዳታ ተደርጎላቸዋል። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባዩ ካሲና ግን አሁንም በርካታ ሰዎች መጠለያ እንዳላገኙ ያስረዳሉ። የጸጥታ ችግሩ እየተባባሰ መሄዱን ተከትሎ ግጭቱ በመቀጠሉ ስደተኞቹን ጨምሮ በርካታ ሰዎች አሁን ከመኖሪያቸው ወይም በከተሞች ተጠልለውባቸው ካሉ ጣቢያዎች አሁንም ሊፈናቀሉና የተሻለ ደህንነትና እርዳታ ሊያገኙ ወደሚችሉባቸው ቦታዎች ሊሰደዱ ይችላሉ። በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ የሆኑት አቶ ፍስሐ ተክሌ በጉዳዩ ላይ ሲናገሩ አንዳንድ ኤርትራዊ ስደተኞች ከኢትዮጵያ ወጥተው መሰደድ መጀመራቸውን ይገልጻሉ። የተወሰኑ ኤርትራውያን በኬንያ ድንበር በኩል እያቋረጡ ወደ ዩጋንዳ እየሄዱ ነው። ብዙዎቹ ግን በመንገድ ላይ ያሉ ወይንም ድንበር ካቋረጡ በኋላ በፖሊስ ይያዛሉ። ከዚያም ብዙውን ጊዜ ኬንያ ፍርድ ቤት ቀርበው ይቀጣሉ። ጥቂቶቹ ግን ወደ ዩጋንዳ መግባት ችለዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት እንደሚለው በሰሜን ኢትዮጵያ በየሳምንቱ እርዳታ የሚያስፈልጋቸው ወደ 870 ሺህ ሰዎች ቢኖሩም የእርዳታ አቅርቦቱ ግን የተገደበ ነው። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ቻናል ላይ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንወሰዳችሁ። የሁለተኛው አጋማሽ የመጀመሪያ መሰናደው ትምህርት ነው። ሴት ተማሪዎች በትምህርት ቤትም ሆነ በአካባቢያቸው የሚገጥሟቸውን ተጽዕኖዎች ለመቅረፍ በጋራ የሚሰሩበት ጥምረት ሊኖራቸው እንደሚገባ ይነግራል። ይህን ችግር በአህጉር ደረጃ ለመፍታት ሴት የአፍሪካ ተማሪዎች በአንድ ላይ መስራት የሚችሉበት መንገድ በደቡብ አፍሪካ ተጀምረዋል። ገርልስ ፎር ስቴም የተሰኘው ተቋም ሴት ተማሪዎች በትምህርት ቤቶቻቸው በክለብ ወይንም በተቋም መልክ ሊመሰርቷቸው ለሚችሏቸው ተቋማት ማሳያ ሊሆን እንደሚችል እየተነገረ ነው። ስመኝሽ ቆየ ይህንን ዘገባ ታሰማናለች። ሴት ተማሪዎች በትምህርት ቤት ቆይታቸው ወቅት የሚገጥማቸውን ኢኮኖሚያዊ ማህበራዊና ጾታዊ ተግዳሮቶች ተቋቁመው ትምህርታቸውን ለመጨረስ ብሎም ስራ አግኝተው ውጤታማ ለመሆን ከወንዶች የበለጠ ጥረት ማድረግ ይጠበቅባቸዋል። ለዚህ ደግሞ ምክንያቱ ማህበረሰቡ ሴቶች ማድረግ ይችላሉ ብሎ በገደብ ያስቀመጣቸው የተሳሳተ እምነቶች እንደሆኑ ከጅማ ዩኒቨርሲቲ በኮምፒውተርና በኤሌክትሪካል ኢንጂነሪንግ የተመረቀችው ሱማያ ሁሴን ትናገራለች። ማህበረሰባችን ላይ የሆነ የተቃለ

ላይክ የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። ሴት ተማሪዎች እነዚህና የመሳሰሉ ችግሮቻቸውን በጋራ ለመፍታት የሚያስችላቸው መረጃዎች የሚለዋወጡበትና ተመሳሳይ ችግር አጋጥሟቸው ካሸነፉ ሴቶች ጋር የሚያገናኝ ድልድይ በማጣት በቀላሉ ተስፋ በመቁረጥ ከሕልማቸው እንደሚርቁ ሱማያ ገልጻልናለች። ይሄ በኢትዮጵያ ሴት ተማሪዎች የሚያጋጥማቸው ችግር በዓለም ዙሪያ በተለይ ደግሞ እንደ አፍሪካ ባሉ ታዳጊ ሀገራት የሚማሩ ሴት ተማሪዎች የሚያጋጥማቸው ችግር ነው። ስለሆነም ሴት የአፍሪካ ተማሪዎች በአንድ ላይ ተሰባስበው በችግራቸው ዙሪያ ለመወያየትና መፍትሄ ለማምጣት ደቡብ አፍሪካ ውስጥ ገርልስ ፎር ስቴም የተሰኘ ተቋም አቋቁመዋል። የድርጅቱ መስራችና ዳይሬክተር የሆነችው ሳራ ያምባ በኮንጎ ተወልዳ ያደገች የ17 ዓመት ወጣት ስትሆን ተቋሙን ለምን ማቋቋም እንዳስፈለገ እንዲህ ገልጻለች። ስንጀምር ለሳይንስ ትምህርት ፍቅር የነበረንና እዚህ ደቡብ አፍሪካ ውስጥ የምንማር አምስት ሴቶች ሆነን ነው ሁላችንም ሴቶች ወደ ሳይንስ ትምህርት እንዳይመጡ የሚያግዳቸውን ችግሮች እንዴት ማሸነፍ እንችላለን ነበር አላማችን። ከዛ በኋላ ሌሎች በሳይንስ ትምህርት ፍላጎት ያላቸውን ሴት ተማሪዎችንስ ለምን አንረዳም ብለን አሰብን። ከዛ ደግሞ ስናይ ሴት ተማሪዎች ብቻ ሳይሆኑ በአጠቃላይ ሴቶች በሳይንሱ ዘርፍ ብዙ እድሎች አይመቻችላቸውም። ስለዚህ በየትኛውም የአፍሪካ ሀገር የሚገኙ በማንኛውም የእድሜ ክልል ያሉ ሴቶች አባል ሆነው የሚሳተፉበትን መንገድ አመቻችን። አር ዩ ጋይስ አ ግሩፕ ኦፍ ገርልስ ፍሮም ዲፍረንት አፍሪካን ካንትሪስ? አባሎቻችሁ በአንድ የትምህርት ዘርፍ ወይም ከአንድ ሀገር የተውጣጡ ብቻ ናቸው? አሁን አባላቶቻችን ከኮንጎ፣ ከደቡብ አፍሪካ እና ከሌሎችም ሀገራት የተውጣጡ ናቸው። በተለይ በሳይንስ ትምህርት ፍላጎት ያላቸው ማናቸውንም ሴቶች እንደግፋለን። ከተለያዩ ሴት ተማሪዎች ጋር እንደ መስራታችሁ መጠን እስካሁን ካስተዋላችሁት ሴቶች በሳይንስ የትምህርት ዘርፍ እንዳያድጉ ወይም እንዳይበረታቱ የሚያግዳቸው ነገር ምንድን ነው? ብዙ ጊዜ ሴቶች በሳይንስና ቴክኖሎጂ ዘርፍ ወደ ኋላ እንዲቀሩ ተደርጓል። እንደ ወንዶች በዘርፉ እንዲያድጉ አይደገፉም። ሁሉ ጊዜም ወንዶች ናቸው በሙያው መግባት የሚፈልጉት ወይም የሚደገፉት። ሴቶች በሳይንስ ትምህርት መሰማራት ቢፈልጉ ለወንዶች የሚደረገውን አይነት ድጋፍ ለእኛ አይደረግልንም እንደ ሴት። ይህ ሁኔታ ሴቶች ላይ እንዲቀጥል አንፈልግም። ለምሳሌ በሂሳብ፣ ፊዚክስ፣ ኬሚስትሪ ዘርፍ የሰላም ኖቤል ሽልማት አሸናፊነትን ብትመለከች በመቶዎች ከሚቆጠሩ ተሸላሚዎች ውስጥ አንድም አፍሪካዊት ሴት የለችበትም። ይሄ በተለይም በሳይንሱ ዘርፍ መሰማራት ለምንፈልግ ሴቶች በጣም አሳዛኝ ነገር ነው። ስለዚህ እንደ ወጣትና በዘርፉ መሰማራት እንደሚፈልግ ሴት ስላለው ችግርና ችግሩ እንዴት እንደተፈጠረ መወያየት እንፈልጋለን። ሳራና ጓደኞቿ የመሰረቱት ገርልስ ፎርስቴም የተሰኘው ይህ ተቋም በአሁኑ ወቅት ከአንድ ሺህ በላይ ለሚሆኑ በተለያዩ የአፍሪካ ሀገራት ለሚኖሩ ተማሪዎች የመወያያና ድጋፍ የሚያገኙበት መድረክ ፈጥሯል። ሳራ ይህንን ተቋም ስትመሰርት መነሻዋ ቤተሰቦቿ እንደሆኑ ነግራኛለች። ያደግኩት ሴቶች ጋር ነው። ወንድሞችም የሉኝም። እህቶቼ ሁሉም የሳይንስ ትምህርት ይስባቸው ስለነበር ቴክኒክ ትምህርት ቤቶች ገብተው ተማሩ። ግን ወደ ስራ የሚያስገባቸውን አጋጣሚ አላገኙም። ስለዚህ ስራቸውን ለመቀየር ተገደዱ። ያንን ሳይ በእኔም ላይ ተመሳሳይ ነገር እንዲፈጠር መፍቀድ የለብኝም አልኩኝ። እንደ ሴት የምፈልገውን ሕልም መኖር መቻል አለብኝ። ይህ ሁኔታ በሳይንስ መድረስ ከምፈልግበት ደረጃ እንዲያስቆመኝ ለምን ፈቅዳለው? ገርልስ ፎር ስቴም የተሰኘው ተቋም ታዲያ በምን መልኩ ነው ሴቶችን የሚያበረታታው? ሴት ተማሪዎችን ለማገዝ የተለያዩ የድጋፍ ፕሮግራሞችን አዘጋጅተናል። ለምሳሌ ተማሪዎቹን ከሜንተር ምክር የሚለግሱ ባለሙያዎች እናገናኛቸዋለን። ይሄ ሴት ተማሪዎችን ወደ ሳይንስና ቴክኖሎጂ ዘርፍ እንዲሳቡ፣ ስኬታማ መሆን እንደሚቻል እንዲማሩ የሚያስችላቸው ሰዎችን እንዲያዩ ይረዳቸዋል። በችግሮቻቸው ውስጥም እነሱ ብቻቸውን አለመሆናቸውን ከሌሎች ሰዎች ተሞክሮች ይሰማሉ። በተጨማሪም ሴቶች በስራው ዓለም ከተሰማሩ በኋላም ከወንዶች ተለይተው ወደኋላ እንዳይቀሩ ስራው የሚጠይቀው ልምድ እንዲኖራቸው ድጋፍ ከሚያደርጉላቸው ሰዎችም ጋር እናገናኛቸዋለን። ሴት ተማሪዎች በተለይ በሳይንስ ዘርፍም ይሁን ሌሎች ሴቶች በብዛት በማይገኙባቸው የትምህርት አይነቶች ምን ደረጃ ላይ ሲደርሱ ማየት ትፈልጋላችሁ? እኛ ሴቶች ከወንዶች እኩል ጎን ለጎን በሳይንሱ የትምህርት ዘርፍ ተቀባይነትን ሲያገኙ ማየት እንሻለን። ለምሳሌ እኔ ፍላጎቴ በፊዚክስ ትልቅ ደረጃ መድረስ ነው። ስለዚህ ዩኒቨርሲቲ ስገባ የሚያጋጥመኝ ሁኔታ ከዛ እንዲያስቆመኝ አልፈልግም። ያንን የሚያበረታታ ሁኔታ መፍጠር ነው የምፈልገው። ስለዚህ ሴቶች በሳይንስ ትምህርት ፍላጎት ካላቸው ከወንዶች እኩል ያንን የሚያበረታታና ድጋፍ የሚያደርግላቸው ሁኔታዎችን ማሳደግ እንፈልጋለን። እንደ ገርልስ ፎርስቴም ያሉ ተቋማት በኢትዮጵያ ትምህርት ቤቶችና አካባቢዎች ቢቋቋሙ ሴት ተማሪዎች የሚገጥሟቸውን ችግሮች በቅርበት ተገናኝተው ለመፍታትና ለመደጋገፍ ያስችላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን እናመሰግናለን በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ በመሰራጨት ላይ ያለውን የማክሰኞ ምሽት ዝግጅታችንን ነው እዚህ ላይ አንድ አፍታ መልእክት ሰምተን እንመለስ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 በኢንስተግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን።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 አድማጮቻችን፣ ለምሽቱ የተመደበው ሰዓት እየተጠናቀቀ ነው። የቀረን ጥቂት ደቂቃ ብቻ ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በቅርቡ አምነስቲ ኢንተርናሽናል ባወጣው ሪፖርቱ እንደዘረዘረው የትግራይ ነጻ አውጪ ግንባር ተባባሪ ተዋጊዎች በኢትዮጵያ በአማራ ክልል ጾታዊ ጥቃቶችን ጨምሮ የጭካኔ አድራጎቶች መፈጸማቸውን የሚገልጹት ሪፖርቶች ዩናይትድ ስቴትስን በከባዱ አሳስበዋታል ሲል የዕለቱ ርዕስ አንቀጽ ሀተታውን ይጀምራል። የትግራይ ኃይሎች ባለፈው ዓመት ሐምሌ ወር ላይ ጭና እና ቆቦ ከተሞችን መቆጣጠራቸውን ተከትሎ በነሐሴ ወር መጨረሻ እና መስከረም መጀመሪያ ላይ ጥቃቱ እንደጀመረ ርዕስ አንቀጹ አስከትሎ አውስቷል። ያስገድዶ መድፈር ተግባር በሰፊው ተፈጽመዋል፣ ሰዎች በዘፈቀደ ተገድለዋል፣ ከሆስፒታሎች ጭምር ንብረት ተዘርፏል ሲሉ የምስራቅ አፍሪካ የአፍሪካ ቀንድና የታላላቆቹ ሐይቆች ክልል ምክትል ዲሬክተር ሳራ ጃክሰን መናገራቸውን የጠቀሰው የዕለቱ ርዕስ አንቀጽ በሰሜን ምስራቅ አማራ በምትገኘው የቆቦ ከተማ የትግራይ ተዋጊዎች ሆን ብለው ያልታጠቁ ሰላማዊ ሰዎችን መግደላቸውን አመልክቷል። ከሐምሌ ወር አንስቶም ከሌላዋ የክልሉ ከተማ ጭና ውስጥና በዙሪያዋም የትግራይ ኃይሎች ብዛት ያላቸው ሴቶችና ልጃገረዶችን ደፍረዋል፣ ያለው ርዕስ አንቀጹ አምነስቲ ኢንተርናሽናል በሪፖርቱ እንደገለጸው ጾታዊ ጥቃት አድራሾቹ በሰለባዎቻቸው ላይ ድብደባ፣ የመግደል ዛቻ ና በዘውግ ማንነት ላይ የተነጣጠሩ አዋራጅ ስድቦችን መሳደብን ጨምሮ ሰቅጣጭ ግፍ እንዳደረሱባቸው አመልክቷል። ድርጊቱ የተፈጸመባቸው ብዙዎቹ ከባድ አካላዊና ስነ ልቡናዊ ጉዳት ደርሶባቸዋል ሲልም አክሏል። አምነስቲ ኢንተርናሽናል ከአሁን ቀደም ባደረገው ክትትልም የትግራይ ተዋጊዎች ነፋስ መውጫ ከተማ ውስጥ በአማራ ሴቶችና ልጃገረዶች ላይ ተመሳሳይ ድርጊት መፈጸማቸውን ዘግቧል ካለ በኋላ ርዕሰ አንቀጹ አክሎ አምነስቲ በሌሎችም የአማራ ክልል አካባቢዎች ያስገድዶ መድፈር አድራጎት መፈጸማቸውን የሚያመለክቱ አስተማማኝ ሪፖርቶች የደረሱት መሆኑን አስታውሷል። የትግራይ ተዋጊዎች በሁለቱም አካባቢዎች በቆቦና በጭና ከመኖሪያ ቤቶቻቸውና ከመደብሮቻቸው ንብረት መዝረፋቸውን፣ ክሊኒኮችና ትምህርት ቤቶችን ጨምሮ በህዝብ አገልግሎት መስጫ ተቋማትም ላይ ዝርፊያና ውድመት ማድረሳቸውን ነዋሪዎች ለአምነስቲ ኢንተርናሽናል እንደተናገሩ እርሳ አንቀጹ ገልጿል። በህክምና ተቋማት ላይ የደረሰው ዝርፊያና ውድመት የህክምና እርዳታ የሚሹ አስገድዶ መድፈር ጥቃት የደረሰባቸው ሴቶችና ሌሎችም ነዋሪዎች በአካባቢያቸው በህክምና እንዳይረዱ አድርጓል ብሏል። የጭካኔ ድርጊቶች ሪፖርቶች መቀጠላቸውም የጦርነቱን በአስቸኳይ መገታት አስፈላጊነት የሚያሰምርበት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ማሳሰባቸውን የጠቀሰው ርዕስ አንቀጽ ቃል አቀባዩ አያይዘው ውጊያው እንዲቆም የጭካኔ አድራጎቶች እንዲገቱ ሕይወት አድን የሰብአዊ እርዳታ ለሚያስፈልጋቸው ሳይደናቀፍ እንዲደርስ ብሎም ግጭቱ ሰላማዊ ማብቂያ እንዲያገኝ በግጭቱ ውስጥ ያሉትን ወገኖች መወትወታችንን እንቀጥላለን ያሉትን ጠቅሷል። የታጠቁ ኃይሎች በሙሉ በሲቪሎች ላይ የሚደርሱ ጥቃቶች መፈፀምን እንዲያወግዙና የሰብአዊ መብት ጥሰቶች እንዲያበቁ እናሳስባለን ለቀውሱ ዘላቂ መፍትሄ ማምጣት ይቻል ዘንድም የተፈጸሙትን የጭካኔ ድርጊቶች ላይ ተአማኒነት ያለው ምርመራ እንዲካሄድ፣ ፈጻሚዎቹ በተጠያቂነት መያዝ እንዳለባቸው አሁንም ጽኑ አቋማችን ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችን ስለነበራችሁ በእጅጉ እናመሰግናለን። ብርሃን ኃይሉ በምስልና በድምፅ ቅንብሩ አብራን ነበረች። ሀብታሙ ስዩም አስተናግጃችኋለሁ። ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።